ሰሜን ኬንያ ውስጥ የደረሱ ተከታታይ የድርቅ ሁኔታዎችና ለመሬቶችን በማራቆት ሂደት ወደ በረሃነት የተቀየሩ አካባቢዎች መፈጠራቸው ያርብቶ አደሩን ማህበረሰብ በብርቱ እንደጎዱ ተነገረ። ሌኒ ራቮጋ ከ ለአሜሪካ ድምፅ ከሳምቡሩ ግዛት የላከው ዘገባ አለ። የአካባቢው ነዋሪዎች ከተመጣጠነ ምግብ እጦት የሚደርሱ ችግሮችን ለማስወገድ ተስፋ አድርገው ድርቅን መቋቋም የሚችሉ አስራ ስምንት አይነት አትክልት አብቃይ ዛፎችን እየተከሉ መሆናቸውን ያስረዳል። ሰሎሞን ክፍሌ ዘገባውን ያቀርባል። የአስር ዓመት ዕድሜ ያላት አርላ ሌንጉሪ የቤተሰቦቿን ፍየሎች ጥበቃ ወደ መስክ ከመሰማራቷ በፊት ማለዳ ላይ በቀን አንዴ የሚሰጣትን በማብሰያ ዘይት የተገነፋ በቆሎ ትመገባለች። አባቷ ማርክ ሊንጉሪ በወር የሚያገኘው ገቢ 100 ዶላር ሲሆን የቤተሰቡ ዋነኛ ምግብ ብዙውን ጊዜ ሩዝና ባቄላ ነው። መግዛት የሚችሉት ደግሞ ከዚህ አያልፍም። የሚኖሩበት ሳምቡራ አካባቢ ደግሞ ዓመቱን ሙሉ በቂ ዝናብ ስለማያገኝ ድርቅ የተለመደ ነው። ማኅበረሰቡ ለከብቶቻቸው መኖ ፍለጋ እስከ 160 ኪሎ ሜትር ይጓዛሉ። ለግመሎች ለላምና፣ ለበሬዎች እንዲሁም ለበጎች የሚሆን የግጦሽ መሬት ማግኘት በጣም አስቸጋሪ በመሆኑ ነው። አንዳንድ አማራጮችን የፈለግኩት ከብቶቻችንን ሳር ለመመገብ የምንችልበት መሬት ፈጽሞ በማጣታችን ምክንያት ነው። ሌላ የግብርና አማራጭ የፈለግ ነው። ሊንጉሪ አትክልት አብቃይ ዛፎችን ባለፈው ዓመት መትከል የጀመረው ሳዳና ኬንያ በተባለው የተባበሩት መንግሥታት በገንዘብ በሚረዳው ድርጅት አማካይነት ነው። ዛሬ ሞሪንጋ ስቴኖፒቴላ የተሰኘውን ዛፍ በመትከል ላይ ናቸው። የሞሪንጋ ዛፍ ደግሞ ቅጠሉ ጥሬውንም ሆነ ተቀቅሎ ሊበላ ይችላል። ሞሪንጋ እንደ ካልሲየምና አይረን ያሉ ንጥረ ነገሮችና ሌሎች እንደ ኤና ሲ ያሉ ቁልፍ ቫይታሚኖች አሉት። ብሩስ ቶማስ የፕሮጀክቱ ዋና ዲሬክተር ናቸው። በእንዲህ አይነቱ አካባቢ ምግብ በብዛት መመረት አለበት። በተለይ የተለያዩ ምግብ አምራች ዛፎችን መትከል ያስፈልገናል። የምግቦቹ የተለያዩ መሆን ደግሞ በውስጣቸው የሚገኘውን የተለያየ ለጤና ጠቃሚ የሆኑ ንጥረ ነገሮችን ማግኘት ያስችላል። ያ ሲሆን ጤናማ ማህበረሰብ ይኖረናል ማለት ነው። የሳቡራ ነዋሪዎች ሌሎች ቀድሞም በዚያው አካባቢ ውሃ በብዛት የማይፈልጉ የዛፍ አይነቶችንም እየተከሉ ነው። ከእነርሱም መካከል የተምር ዛፍ አንዱ ነው። ማህበረሰቡ የጥረቱን ፍሬ በአንድ ዓመት ጊዜ ውስጥ ለማየት ተስፋ ያደርጋል።